K Alem. ነዋሪው ሕዝብ ሰላም ይፈልጋል፣ መንገደኛው ቱሪስት ሰጥታውን፣ ነጋዴው ደግሞ ንግዱ እንዲደራና የሚገባውን የድካሙን ዋጋም መሰብሰብ ይፈልጋል። በዚህ መካከል ግን ሽብር ፈጣሪዎች ሳይታሰብ ብቅ ሲሉ ሁሉ ነገር እንደታሰበው ሳይሆን ዝብርቅርቁ ወጥቶ የንግድ ዘርፉም ይዳከማል፣ የሕዝብ መንፈስ ይረበሻል፣ ጥርጣሬ ገብቶም መተማመን ይጠፋል። በዓመት ከሰማንያ ሚሊዮን ሰው በላይ የሚጎበኛት ፈረንሳይም አሁን ያጋጠማት ችግር ተመልካቾች እንደተገነዘቡት ይኸው ነው። ይህች አገር ከጎብኚ መንገደኞች ከቱሪስቶች በዓመት ገቢ የምታደርገው ገቢ ሰባት ከመቶ የሚሆነውን የንግድ ዘርፍ የሚሸፍን ነው። ይህ ደግሞ ቀላል ገንዘብ አይደለም። በቅርቡ በተፈጠረው አደጋ በጥቂት ቀናት ጊዜ ውስጥ ብቻ የፈረንሳይ አየር መንገድና አኮር የሚባለው የብዙ ሆቴሎች ባለንብረቶች እንዳረጋገጡት አክሲዮናቸው ቀንሶ አሁን ወደ ታች አዘቅዝቋል። ትርፍና ጥቅም ከሌለው አንድ ነጋዴ ሆነ አንድ መንገደኛ ቱሪስት የማይሆን ነገር ውስጥ ዝም ብለው የመጣው ይምጣ ብለው ችግር ውስጥ ዘለው አይገቡም። በፈረንሳይ አገር ቦምብ ፈንድቶ ጥይት ተተኩሶ የብዙ ሰዎች ሕይወት ከጠፋ ወዲህ ስለዚህ ጉዳይ የጠለቀ እውቀት ያላቸው የሊንስ ዩኒቨርሲቲ መምህር፣ የኢኮኖሚ ጠበብቱ ሚስተር ፍሬድሪሽ ሽናይደር ለጣቢያችን እንዳሉት መንገደኛው ሊሂድ ወይስ አልሂድ እያለ ራሱን በመጠየቅና በማሰላሰል የሐሳብ ዓለም ውስጥ አሁን እንደሚገኝ ለዘጋቢያችን አረጋግጠዋል። ፓሪስ ላይ የተካሄደው አሳዛኝ ድርጊትና ያንን ፍጅት የተከታተለ ያየና የሰማ ሰው ወደዚያ ልሂድ ወይስ ልቅር ብሎ ከራሱ ጋር በመጀመሪያ መሟገቱ የማይቀር ነገር ነው። ፈርተው አብዛኛዎቹ አንሄድም የሚለው ውሳኔ ላይም ደርሰዋል። ይህ ከሆነ ደግሞ ቱሪስቶቹ ቤታቸው ከቀሩ በዚያ የሚተዳደሩ የንግድ ዘርፎች በብዙ ሚሊዮን በሚቆጠር ዩሮ ወደፊት መክሰራቸውም የማይቀር ነገር ነው። በመጀመሪያ የሚጎዱት ዘርፎች መገመት እንደሚቻለው የቡና ቤቶችና የምግብ ቤቶች፣ የሙዚቃ ድግስ አዘጋጆችና የመዝናኛ ቦታዎች ናቸው። ቀጥሎም የማደሪያ ሆቴል ቤቶችና ታክሲ ነጂዎች፣ አውቶቡስና መኪና ከራዮች፣ ቢራና የወይን ጠጅ ጠማቂዎችም ናቸው የሕይወት ዋስትና የሚሰጡ ኢንሹራንሶችም ከፍተኛ አደጋ ባለበት ከተማ ለሚኖሩ አባሎቻቸው የወር ክፍያቸውን ከፍ አድርገው እንዲከፍሉ አንድ ቀን እነሱን መጠየቃቸው የማይቀር ነገር ነው። ለሕይወቱና ለነፍሱ ለጤናውም ጭምር የሚጠነቀቀው ሰውም በተለይ ለቅንጦት ዕቃ ገንዘብ ማውጣት የሚወደው ሀብታሙ ክፍል ለሕይወቱ ሰክቶ ቢቀርብኝ ብሎ ገበያ መውጣቱን ጠበብቱ ሚስተር ሽናይደር ለጣቢያችን እንዳሉት ቤት ውስጥ መቀመጡንም የሚመርጥ ነው። የናጠጠው ሀብታሙ አደጋ ላይ ላለመውደቅ ሲል ሰግቶ ገበያ አይወጣም። ይህን በመጀመሪያ የሚገነዘቡት ወተትና ቅቤ፣ ዳቦና ብስኩት የሚሸጡ ነጋዴዎች አይደሉም። ውድ የሆኑ ዘመናዊ ልብሶችና ቀሚሶችን፣ ጌጣጌጦችንና ሽቶ የሚሸጡ የፓሪስ ሱቆች፣ ወደፊት ፍራቻው በሕዝቡ መካከል በዚሁ ከቀጠለ በሚቀጥሉት ስድስት ወራት ጊዜ ውስጥ ከሀያ እስከ 30 ከመቶ የሚሆነውን ገበያቸውን ሊያጡ ይችላሉ ይህ ደግሞ በዓመቱ መጨረሻ ሲተመን ከ10 እስከ 15 ከመቶ የሚሆነውን ገቢያቸውን ዝቅ እንደሚያደርግባቸው ካሁኑም መገመት ይቻላል። ትርፍ ለማግኘት ገንዘባቸውን አፍሰው በተለያዩ አካባቢዎች ለመንቀሳቀስ የሚፈልጉ የናጠጡ ሀብታም አሰሪ ከበርቴዎችም የሽብር ፈጣሪዎቹን ተንኮል ፈርተው በአንድ አገር ገንዘባቸውን ለማፍሰስ ብርታቱም ፍላጎቱም በእነሱ ዘንድ የለም። ቀደም ሲል በአሜሪካና በኋላ ደግሞ በስፔን ሀገር ከዚያም በፊት በግሪክ እንደታየው እነዚህ ሰዎች እዚያ ደፍረው ገብተው ገንዘባቸውን አፍስሰው ትርፍ የሚያመጣ መስክ ላይ አይሰማሩም። ለማን ብለው? ይህን ባለማድረጋቸውም በግሪክና በስፔን ኢኮኖሚው ከአስራ ሁለት እስከ አስራ አራት ከመቶ ያኔ ዝቅ ብሎ እነዚህን አገሮች ጎድተዋል። በአሜሪካን ሀገር በመስከረም ወር የዛሬ 14 ዓመት ሽብር ፈጣሪዎቹ እዚያ ባካሄዱት የቦምብ ፍንዳታ የጀርመኑ የኮሜርስ ባንክ የኢኮኖሚ ክፍል ኃላፊና ዋና አማካሪው ሚስተር ዮርግ ክሬመር ለጣቢያችን እንዳሉት ለአንድ ወር ያህል ጊዜ የንግድ ዘርፉ ያ እርምጃ እንዳለ አናክቶታል። ግን ከሦስት ወር በኋላ የአሜሪካን ኢኮኖሚ ከወደቀበት ቦታ አገግሞ በአጭር ጊዜ ውስጥም ቀና ብለዋል። ሰፋ ያለ ጥናት በዚሁ ጉዳይ ላይ ያካሄዱት የስዊሱ የኢኮኖሚ ጠበብት ሚስተር ብሩኖ ፍራይ ደግሞ ሽብር ፈጣሪዎች አስልተው በሚወስዱት እርምጃዎች የአንድን አገር ኢኮኖሚ በንግዱ ዘርፍ ብቻ ሳይሆን በሌላ ማቅጣጫ እንቅፋት ሆነው ወደኋላ እንደሚጎትቱት በጥናታቸው ላይ ደርሰውበታል። ብዙ ገንዘብ ለጸጥታ ጥበቃና ለመሳሪያ ግዢ ወጪ ከሆነ ደግሞ የአንድን ሀገር ኢኮኖሚ ይጎዳል። ለትምህርት ሆነ ወይም ለጤና ጣቢያዎች፣ ለክሊኒኮች መክፈቻም ሆነ ለሌላ ጉዳዮች መውጣት ያለባቸው ገንዘቦች ከዚሁ ጋር ለመንገድ ሥራና ለሌሎች የማኅበራዊ ኑሮ ጉዳዮች ወጪ መሆን ያለባቸው ጥሬ ብሮች እነዚህ ሁሉ ተሸጋሽገው ገንዘቡ ለጸጥታ ጥበቃ ብቻ የሚል ከሆነ ከጥቅሙ ጉዳቱ ዞሮ ዞሮ ለአንድ ኅብረተሰብ ከረጅም ጊዜ አንጻር ሲታይ ወደዚያ ማዘንበሉ የማይቀር ነገር ነው። ገንዘብ ለትምህርት መስፋፋትና ለመንገድ ሥራ፣ ለቴክኒክ መራቀቅና ለወጣቱ ትውልድ የሥራ ድል መክፈቻ ያ ብር ቢውል ትርፉ ለአንድ ኅብረተሰብ መገመት እንደሚቻለው የኋላ ኋላ ትልቅ ነው። ገና ወደፊት በዚሁ ከቀጠለ በብዙ ሚሊዮን የሚቆጠር ገንዘብ የፈረንሳይ መንግስት፣ በተለያዩ አቅጣጫዎች ሽብር ፈጣሪዎቹን ለመቆጣጠር ጠበብቶች ሁሉ እዚህ ተስማምተው እንደሚሉት መንግስት ማፍሰሱም የማይቀርለት ጉዳይ ነው። የፈረንሳዩ ፕሬዚዳንት ችግሩን ለመቆጣጠርና መፍትሄ ለማግኘት የጦር ኃይል መጠቀም ያስፈልጋል ይላሉ። ይህ ደግሞ ገና ብዙ ብር ወደፊት ማፍሰስን የሚጠይቅ እርምጃ ነው። እንደሚታወቀው የፈረንሳይ የዓመት ባጀቷ በሚያሳስብ ሁኔታ ላይ አሁን ይገኛል። የባሰውን የጦር ትግሉ ባጀቷንም ወደፊት የሚያቃውስባትም ይሆናል። ግን ደግሞ አሁን የገቡበት ችግርና አደጋ ይህን ጥያቄ በአንደኛ ደረጃ የሚያስነሳም አይደለም። የአሜሪካና የታላቋ ብሪታንያ መንግስታትም ለረዥም ጊዜያት በመካከለኛው ምሥራቅ ባካሄዱት ጦርነት ኢኮኖሚያቸው እንደተዛባ ባለፉት ጊዜያት እዚያና እዚህ የወጡ ጥናቶች በቂ ማስረጃ ናቸው። የስዊሱ የኢኮኖሚ ጠበብት ሚስተር ብሩኖ ፍራይ ቀደም ሲል ባወጡት ጥናታቸው ላይ እሳቸው የደረሱበትን መደምደሚያ እንደዚህ አድርገው በጥሩ አርፍተ ነገራቸው ጉዳዩን አስቀምጠውታል። ሽብር ፈጣሪዎችን ለመውጋት እነሱንም አዳክሞ ለመጣል ድልም ለመምታት የፖለቲካ መሪዎች ካርታቸውን በአንድ አቅጣጫ በጦር ኃይልና በጸጥታ ፖሊሶች ጥንካሬና ብርታት ላይ ብቻ ማተኮር አይገባቸውም። ይልቅስ ምሁሩ እንደ ጻፉት ነገሩ ውስጥ ዘለቅ ብሎ ገብተው በደንብ ተመልክተው ለሽብር ፈጣሪዎች በያለበት መፈልፈል ዋና ምክንያት የሆነውን ችግር ቆፍረው አግኝተው እሱም በመፍታት እና ለእሱም ችግር መልስ በመስጠት ላይ ቢያተኩሩ ጠበብቱ እንዳሉት ቋሚ መፍትሔ ያኔ ይገኛል። ከዚሁ ጋር ለነጻው ኢኮኖሚ መስፋፋት ብር መክፈት ፍቱን መድኃኒት ነው ብለውም ምርምራቸውን ጠበብቱ ዘግተዋል። ይህም ለሥራ አጡ ወጣት ትውልድ የሥራ እድል መክፈት እንደሆነም በተዘዋዋሪ ተናግረዋል። ይልማ ሚካኤል ዶች ቨለ ራድዮ ጣቢያ ከበርሊን ከተማ